ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። በሳውዲ አረቢያ እስር ቤቶችና ማቆያ ማዕከላት ውስጥ የሚገኙ ኢትዮጵያንን በዘመቻ ወደ አገር ቤት የመመለስ ስራ ዓርብ ሚያዝያ 4 ቀን 2016 ዓ.ም በይፋ ተጀምሯል። በእለቱ በተደረጉ ሁለት በረራዎችም 842 ዜጎች ወደ ሀገራቸው መመለሳቸው ተነግሯል። ከተመላሾች መካከል የአሜሪካ ድምፅ ያነጋገራቸው አስተያየት ሰጪዎች ከጉዞ ጀምሮ እስከ እስር ቤት ፈታኝ ጊዜያትን ማሳለፋቸውን አስረድተዋል። ኬኔዲ አባተ ከተመላሾች ጋር ያደረገው ቆይታ በመቀጠል ይቀርባል። በሳውዲ አረቢያ በእስር ቤቶችና በተለያዩ አስቸጋሪ ሁኔታዎች ውስጥ የሚገኙ ኢትዮጵያውያንን የመመለሱ ስራ ሶስተኛው ዙር ማለት ነው ዝግጅት ላይ ነው የሚገኙት። በአጠቃላይ ሰባ ሺህ የሚሆኑ ኢትዮጵያውያን ናቸው ከሳውዲ አረቢያ በዚህኛው በሶስተኛው ዙር ወደ ኢትዮጵያ በዛሬ ዕለት በሁለት በረራዎች 842 ኢትዮጵያውያን ተመልሰዋል። ከተመላሾቹ መካከል የሆነው ናስር መሐመድ ከዛሬ አንድ ዓመት በፊት ከሰንበቴ አካባቢ ተነስቶ በጅቡቲ በኩል ባህር አቋርጦ ረዥሙንና አስቸጋሪውን የበረሃ መንገድ ከተጓዘ በኋላ ሳውዲ አረቢያ ድንበር ላይ ተይዞ አንድ ዓመት ከአንድ ወር በእስር ላይ መቆየቱን ገልጿል። በጉዞው ወቅት በፍልሰተኞች ላይ ጥይት በተደጋጋሚ ይተኮስ እንደነበር የሚገልጸው ናስር ከሰባት ጓደኞቹ ጋር ከሞት ተርፈው ከተያዙ በኋላ በኋላ አስከፊ ጊዜ ማሳለፋቸውን ተናግሯል። የሞተም ሞቶ የተረፈም ተርፎ እንደዛ ነው የተያዝ ነው። ያው ፈጣሪ አወጣንና እኛም ተረፈ። በጥይት እንዳለ እኮ ነው የሚመጡት። ስንት ሬሳ አረጋግጠን ነው የምንሄደው እኛ። ይህን መንግስት ስንሄድ ማለት ነው ዝም ብለ፣ የሴቱን፣ የወንዱን፣ የህፃኑን ዝም ብለ ረግጠን ነው ሄድ ነው። ምን ታደርገዋለህ? ይሄ እዚህ እግሩ ተመቶ እዛ ያለ ሰው ዝም ብለ እንደዚህ እያየ ነው የምትሄደው። ያስጠላል እኮ ህይወትህን ነው የሚያስጠላ። ወላሂ እኔ እምባ ነው ያነባሁት፣ ያንን ሬሳ አይቼ ማለት ነው። እኔ እምባ ነው ያነባሁት። ተይዘንም ስቃይ ነው፣ መሞት ይሻላል እንደውም። እንደነሱ መሞተን ቢተው ነው የሚሻለው። እስር ቤት ሲያስረ ችግር የለውም፣ ይሰረ ይሰረ ችግር የለውም። ምግብ ሰጥቶ ልብስ ሰጥቶ ሳሙና ሰጥቶ ወይ ሐኪም ቤት ወስዶ ይወስደ ችግር የለውም። ስንቱ ነው በቲቪ ታሞከኛ ውስጥ የወጣው? ስንቱ ነው ያበደው እዛ? ስንቱ ነው የሞተው እስር ቤት? ሰዋሊ ኑረድ ሰኢድ ከዛሬ ተመላሾች መካከል አስተያየቱን የሰጠን ሌላው ግለሰብ ነው። በጣም ስቃይ ነበር፣ እና በሽታም በጣም አለ። ሕክምናም አናገኝም፣ ልብስ ራሱ አናገኝም። ስንገባ ልብስ ራሱ አውልቆ ያለነው ልብስ ራሱ ይጭላሉ። ከዚ ምንም እርዳታ የሚያደርግልን ሰው የለም፣ የሚጠይቀን ሰው የለም። ሕክምና ስንጠይቅም ራሱ የሚያወጣን ሰው የለም። እስከምትሞቱ ድረስ አናወጣችሁ ነው የሚሉ እንደነሱ በጣም ተሰቃይነት ነበረ። ግን አሁን እዚህ ደርስናል። እኔ በጣም ደስ ብሎኛል። ስለ ህገወጥ ስደት አስከፊነት በተግባር ተፈትነን አይተናል የሚሉት አስተያየት ሰጪዎቹ ሌሎች ከእኛ መማር አለባቸው ይላሉ። ሰወጣ እኔ እንደዚህ አልመሰለኝም። ያው በጆሮ ስለምሰማ እኔ እንደዚህ አልመሰለኝም። ወጣትም ስለሆም ሰው የሚለውን አልሰማማ እና ራሴ የሚፈልገውን እንጂ ሰወጣ ያው አየሁት፣ ሰው የሚለውን ሁላ አየሁት። እንባን ብቼ ነው እኔ ተምሬ የሆነ ነገር ባተርፍ ለሀገሬ የተጸጸትኩት ማለት ነው። ያው ያለፈ ማለፈና ይመስገንና፣ ለዛሬ ያበቃ ለሀገር ያበቃ። ከአን በኋላ እኔ እንዳቅሜ ብቻለኝ ማለት ነው። ያው ምንም ነገር የለኝም፣ ምንም አላልግም። እንዳቅሜ በምክምር መሆና በገዛ እንዳቅሜ የማረገው ሰው ወገኔ ከሀገር እንዳይወጣ ይህን ነው የምፈልገው። እኔ ተሰቃይቼ የመጣሁበትን ቦታ ሌላ ወገኖች እንዳሰቃዩበት ነው የምፈልገው። የተለያዩ ዓለም አቀፍ የሰብአዊ መብት ድርጅቶችና ሀገራት ሰነድ የሌላቸው ኢትዮጵያውያን በሳውዲ አረቢያ እስከ ሞት የሚደርስ ከፍተኛ የሰብአዊ መብት ጥሰት እየተፈጸመባቸው እንደሚገኝ በተለያዩ ጊዜያት መግለጻቸው ይታወቃል። ከነዚህ መካከል የሆነው ሁማን ራይትስ ዎች ባለፈው ዓመት ነሐሴ ወር ላይ ባወጣው ሪፖርት የሳውዲ ድንበር ጠባቂዎች ከመጋቢት 2014 እስከ ሰኔ 2015 ዓ.ም ባለው ጊዜ ውስጥ የየመንና የሳውዲ ድንበርን ለማቋረጥ የሞከሩ ቢያንስ በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችንና ጥገኝነት ጠያቂዎችን ገድለዋል ማለቱ ይታወቃል። መሰል አሳሳቢ ሪፖርቶች ይፋ መሆናቸውን ተከትሎ የኢትዮጵያ መንግስት ዛሬ የጀመረው ሶስተኛ ዙር ዜጎችን በዘመቻ የማስመለስ ስራ ለአራት ወራት እንደሚቀጥል የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢዩ ተድላ ገልጸዋል። በሳምንት 12 በረራዎች እንደሚኖሩ ነው። ይሄ በቀጣይ አራት ወራት ውስጥ በየቀኑ በሚኖሩ በረራዎች ውስጥ በማቆያ ጣቢያዎች ውስጥ ያሉ ከሰባ ሺህ በላይ ኢትዮጵያውያኖችን ለማስመለስ ጥረት እናደርጋለን ማለት ነው። በሳውዲ እስር ቤቶች የሚገኙ ኢትዮጵያውያን ከተመለሱ በኋላ ከክልሎች ጋር በመተባበር መልሶ የማቋቋም ስራ እንደሚከናወንም ቃል አቀባዩ ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ የሚቀርብ ወጣቶች ላይ ያነጣጠረ መሰናዶ ነው። ወጣቶች እርስ በርስ የሚማማሩባቸውን መድረኮች እያስፋፋ የሚገኘው በኢትዮጵያ የዩናይትድ ስቴትስ ኤምባሲ ከሰሞኑ በሀገሪቱ የሚገኙ ታዋቂ ሰዎችን የህይወት ተሞክራቸውን የሚያጋሩበት ዝግጅት አሰናድቶ ነበረ። ስለዚህ ዝግጅት ደግሞ ገብረ ሚካኤል ግብረ መድን በመቀጠል ይነግረናል። በአዲስ አበባ የሚገኘው የአሜሪካ ኤምበሲ የኢትዮጵያ ወጣቶች ተሰጧቸውን የሚያጎለብቱባቸውና ችሎታቸውን የሚያሳዩባቸውን ልዩ ልዩ እድሎች ለመፍጠር እንደሚሰራ አስታውቋል። ከኤምባሲው ጥረቶችም መካከል ወጣቶች ከተለያዩ ታዋቂና ስኬታማ ሰዎች ልምዶችን መቅሰም እንዲችሉ መድረኮችን ማመቻቸት እንደሚገኝበት ተመልክቷል። በኤምባሲው ቅጽር በተዘጋጁት ተከታታይ መድረኮች ከተጋበዙት ታዋቂ ሰዎች መካከል የሥነ ጥበብ ባለሙያዎቹ አለማየሁ ታደሰና ሰላም ተስፋዬ ይጠቀሳሉ። በልዩ ልዩ የድራማ፣ የትያትር የማስታወቂያና በሌሎችም የሥነ ጥበብ ሥራዎች የሚታወቀው አርቲስት አለማየሁ ታደሰ ስላለፈበት የሕይወት መንገድ ሲናገር አሁን ካለበት ቦታ ላይ ለመድረስ በመልከ ብዙ ውጣ ውረዶች ውስጥ መጓዙን አውስተዋል። ብር ከአርባ ተቀብለን እናውቃለን። አባቴ አንዳንዴ ሰብሰብ ይላል። አይ እኔ አሁን በዚህ ይዤ እና ምን አደርጋለሁ። እዚህ ዘመዶች ስለሌሉኝ መድኃኒዓለም አካባቢ የጓደኛ አክስቶች ስላሉ እዛ ነው የሚሄደው፣ በ19 ቁጥር አንዳንዴ በእግሬ እመጣለሁ። ብሔራዊ ሲሆን በስድስት ቁጥር ከብሔራዊ አዲሱ ገበያ እመጣና በሩፋኤል በኩል ምናምን ትሄዳለ። መቼም እንደማይቀጥል እስከ አውቀዋለሁ። ወደ ሐረር ከተመለስኩ የሚሆን ነገር አይደለም። ምንም ቦታ የለኝም እዛ። ለዚህ መታለፍ የነበረባቸውን ነገሮች ማለፍ አለብን። ስትቆርጥ፣ ደግሞ እግዚአብሔር የሚያዘጋጅልህ ነገር አለ። ይህ ምንም ጥያቄ የለ። እናንተም ማለፍ ያለባችሁን ፈተና ማለፍ አለባችሁ በማለትም ወጣቶቹን መክረዋል። አርቲስት ሰላም ተስፋዬ ደግሞ በሑመራ ከተማ ተወልዳ ማደጓንና ወደ አዲስ አበባ በመምጣት የፊልም ጥበብ ትምህርት በመማር ኢንዱስትሪውን መቀላቀሏን ገልጻለች። በቅርቡ የተመረቀው ስድስት ሰዓት ከሌሊቱ የተሰኘውን ፊልም ጨምሮ ላለፉት አስር ዓመታት በበርካታ ፊልሞች ላይ መተወኗን የተናገረችው አርቲስቷ በተሰማራሁበት ሙያ ስኬታማ ነኝ ብላለች። ስኬታማ እንድትሆን ካስቻሏት ምክንያቶች መካከልም ራሷን ሆና መጓዟ ዋናው እንደሆነ ታምናለች። በሕይወቴ በጣም ትልቅ የተማርኩት ነገር አሁን ላይ ራስን እንደመሆን ጥሩ ነገር የለም ራስን መሆን ኳልኩሌት አለማድረግ ለምቶቹ ነገር መኖር፣ ለስራም ሊሆን ይችላል፣ ለሰውም ሊሆን ይችላል። በጣም ራሴን መሆን ያስደስተኛል። ራሴ እንደሆን ብዬ ኳልኩሌት አድርጌ አይደለም፣ ግን ሳስበው ሜቢ ራሴን ሆኜ ስለቆየሁ ሊሆን ይችላል እስካሁን የቆየሁት ብዬ አምናለሁ። የተሰማራችሁበትን የስራ ዘርፍ አክብሩት፣ ውደዱት የምትለው አርቲስት ሰላም፣ ለስራችሁ ክብር ካልሰጣችሁ ውጤት አትጠብቁ ብላችኋለች ወጣቶቹን እርሷን ውጤታማ አተዋና እያደረጋት ለስራዋ ተገቢ ጊዜና ቦታ በመስጠቷ እንደሆነ ለአሜሪካ ድምፅ ገልጻለች። ለምትለፋበት ወይ መስዋዕት ለምትከፍልበት ነገር ምን ያህል ድረስ ነው ፍቅርህና ምን ያህል ድረስ ነው መሄድ የምትችለው የሚለውን ማወቅ ግድ ነው ብዬ አስባለሁኝ። ስለዚህ በዛ መንገድ መሄዴ ለእኔ ጠቅሞኛል ብዬ አምናለሁኝ እና አሁን ላይ ሆኜ ሳስበው ልክ ነበርኩኝ ብዬ እንዳስብም አድርጎኛል። ሙያውን እጅግ እንደሚወደው የተናገረው አርቲስት አለማየው ታደሰ በበኩሉ ችሎታውንና እውቀቱን ለሌሎች በማጋራት እንደሚያምን ይናገራል። የሥነ ጥበብ ዘርፉ በትምህርት መደገፍ እንዳለበት በማሰብም እርሱና ጓደኞቹ የሥልጠና ተቋም ከፍተው እንደነበርና በተቋሙም በርካታ ወጣት ተዋናዮችን እንዳፈሩበት ገልጸዋል። ልጆች የሚሄዱበት ቦታ የለም፣ ክፍተት እንዳለ አየንና፣ ለምንድን ነው አካዳሚ መክፈት የማንችለው ብለን እኔ ተስፋዬ ገብርሃንና ብርሃኔ ንጉሴ፣ ሱራፌል ወንድሙ አንድ ታይ የሚባል ከውጭ የመጣ ሰው በገንዘብ አግዞን ከፈት የከፈት ነው። በአንድ ጊዜ ግልብጥ ብሎ መጣ። ይሄ መሄጃ ያልነበረ ወይም አማራጭ ያጣውን ተማሪ ያወጣናቸውን ልጆች ታውቋቸዋላችሁ። ግሩም ኤርሚያስ፣ ዘሪቱ ከበደ፣ ድሎ ወርቅ፣ ጣሰው ብርቱካን፣ በፈቃዱ ብዙ ናቸው። እነሙሹ ወንዶች ጉዳይ ላይ ያሉት በጠቅላላ ከአድማሱ ውጭ አብዛኞቹ ከሸዋና ከአድማሱ ውጭ አብዛኞቹ እ ያፈራናቸው ናቸው። ተመልሰን ካስተማርናቸው ልጆች ጋር አብረን ሰርተናል። አርቲስት አለማየሁ ታደሰ በአሁኑ ዘመን በስነ ጥበብ ዘርፉ መንቀሳቀስ ለሚፈልጉ ወጣቶች የተሻለ እድል መኖሩን ጠቁመዋል። በተለይም የዘመኑ ቴክኖሎጂ ነገሮችን በማቅለሉ ወጣቶች በሚገባ ሊጠቀሙበት እንደሚገባም አስገንዝበዋል። አንዳንዶች እኮ የሚገርም የሚገርም ታለንት ያላቸው እኮ አሉ። ሶስት አራት ሰው ሆነው በአጭር በአጭር ደቂቃ ውስጥ የሚገርም ስቶሪ ፈጥረው የሚሰሩ ልጆች የሉም? አንዳንዶች እኮ ለእኔ አይከፈለኝም ለእነሱ የሚከፈላቸውን ለማስታወቂያ ምን ሆናቸው? የት ድረስ ነው የምትሄደው? የት ድረስ ነው የምትሄደው? ራስን ለማገዝ አሁን አማራጭ አለ። ያኛው ሰው እስኪጠራን ድረስ እንጠብቅ ነበረ። ሰው ካስት እስኪያደርገን ወይ ቲያትር ወይ ሬዲዮ ወይ ድራማ የቴሌቪዥን ካስት እስክንደረግ እንጠብቃለን። አሁን ግን ራሳችሁ የምትፈጥሩበት የራሱ የሆነ ብዙ መንገድ አለ። አጠቃቀሙ አሪፍ ከሆነ ግልጽ ነው። መድረክ ላይ ሳታያቸው፣ ቴሌቪዥን ላይ ሳታያቸው፣ ሬዲዮ ላይ ሳትሰሟቸው ያወቃችሁት ወይም ፌመስ ልጆች የሉ የሉ አሉ ድርጅቶች ማስታወቂያ የሚሰጧቸው ጭራሽ ለዚህ ራሳችሁ ላይ ነው የምትሠሩት። ሰላም ተስፋዬ በቀረበችበት መድረክ ከተሳታፊዎች የተነሱላትን ልዩ ልዩ ጥያቄዎች ስትመልስ ከሙያዋ ባሻገር ማኅበራዊ ኃላፊነቷን እየተወጣች መሆኗን ተናግራለች። ከበጎ አድራጎት ድርጅቶች ጋር አብራ እንደምትሠራ የገለጸችው አርቲስቷ ይህን ግን በማኅበራዊ ትስስር ገጾች የማስተዋወቅ ልምድ እንደሌላት አንስታለች። ወደፊትም ከፊልም ስራዋ ጎን ለጎን ማህበራዊ ኃላፊነቷን እንደምትወጣ ይፋ አድርጋለች። ሴቶች ላይ በጣም መስራት ፈልጋለውኝ። ያው ሲንግል ማም እንደመሆኔም አንጻር ብቻዬን ልጄን እንደማሳድግ ሴት ሕመሙን አውቀዋለሁ ክብደቱን አውቀዋለሁና እዛ ላይ ብዙ ማወቅ የሚፈልጉ ከኔ ትምህርት መውሰድ የሚፈልጉ በጣም ብዙ ሲንግል ማሞች አሉና እነሱ ላይ በጣም መስራት እፈልጋለሁ። ግን እነሱ ላይ ብቻ አይደለም፣ በአጠቃላይ ሴቶች ላይ ሞር መስራት ብችል ደስ ይለኛል። ያ ነው እቅዴ። አርቲስት ሰላም በፋሽን ኢንዱስትሪው የመሳተፍ እቅድ እንዳላትም አስታውቃለች። በመድረኮቹ የተሳተፉ ወጣቶች ከምክክሩ ትምህርት መቅሰማቸውን ይናገራሉ። ሳራ ክፍሌ ከተሳታፊዎቹ አንዷ ናት። በላይፏ ላይ የራሷን ህይወት እንደምትኖር፣ ራሷን ሆኗ እንደምትኖር እሱን ስታነሳ ነበረ። ሰው ሁሉም ሰው እራሱ መሆን አለበት። ሰው እራሱን ከሆነ ነው ሰው ስኬታማ ሊሆን የሚችለው። የሆነን ነገር መስሎ ለመታየት መሞከር የሆነ ታይም ላይ ጉዳት ያመጣል። አወዳደቁም ደግሞ ከፍተኛ ሊሆን ይችላል። እሱን ፓርት ስታነሳ ነበር። በጣም ጠንካራ ሴት እንደሆነች ያለንበትን ነገር አክሴፕት አድርገን ስንኖር ነገ የተሻለ ቦታ እንደርሳለን። ሌላው አስተያየት ሰጪ አቤል ተመስገንም ከመድረኩ ጠቃሚ ትምህርት ወስጃለሁ ብለዋል። ሰላም ተስፋዬ ሀገራችን ውስጥ አሉ ከሚባሉ ሴት አንጋፋ አርቲስቶች መካከል በትወናው ዘርፍ ጥሩ ቦታ ላይ ደርሳለች ብለን እናስባለን። እኔም በዚህ ፕሮግራም ላይ እንግዲህ ታዳሚ ነበርኩና የተሻለ ነገር ከሷ ባለኝ ዘርፍ እንዴት አይነት ሰክሰስ ላይ መድረስ እንዳለብኝ፣ ምን አይነት ችግሮች ቢገጥሙኝ እነዛን ችግሮች ቀርፌ እዛ ቦታ ላይ መድረስ እንዳለብኝ ከሷ ትልቅ ልምድ ቀስም ያለው ብዬ አስባለሁ። መድረኩን በአሜሪካ ኤምበሲ ያዘጋጀው ፕሪስቴጅ የሚባል ድርጅት ነው። ከዚህ ቀደም ተመሳሳይ የወጣቶች መድረኮችን ማዘጋጀታቸውን ያወሱት የድርጅቱ ስራ አስኪያጅ ካሌብ አሰፋ ለወጣቶቹ ጠቃሚ መሆናቸውን ተናግረዋል። አሁን ሰላም እስከመጣችበት ድረስ አስራ ሁለት ኤዲሽኖችን አዘጋጅተናል። የፊልም ባለሙያውና ፊልም መስራት የሚፈልጉ ሰዎችን አንድ ላይ ኔትወርክ በማድረግ ነው እየሰራን ያለነው እና በዚህ ፕሮሰስ ውስጥ በጣም ብዙ ሰዎች አሁን ላይ የራሳቸውን የሆነ ፊልም እየሰሩ ይገኛሉ። ከኛ ጋር ሰልጥነውም የፊልም ትምህርቶችን ሰልጥነው ወይም ደግሞ እዚህ ጋር በሚያገኙቸው አርቲስቶችም ኮኔክሽን በመፍጠር የራሳቸውን ስራዎችን የሰሩበት ሜካኒዝሞች አሉ። የአሜሪካ ኤምባሲ መሰል መድረኮች እንዲዘጋጁ ሁኔታዎችን የሚያመቻቸው ወጣቶች ከሌሎች የህይወት ልምድ ተምረው በስራ ፈጠራ ዘርፍ እንዲንቀሳቀሱና የተሻለ ዕድል እንዲፈጥሩ እንደሆነ አመልክቷል። ይህም አንዱ የኤምባሲው ተልዕኮ መሆኑን የባህል ጉዳዮች ምክትል ኃላፊው ስቲዎርት ዴቪስ ለአሜሪካ ድምፅ ተናግረዋል። በአፍሪካ አገራትም ይሁን በሌላ የሚገኝ የአሜሪካ ኤምባሲ ቅድሚያ ሰጥቶ የሚሰራቸውን ግቦች ይለያል። በአንዳንድ ሀገራት ከጤናና ከትምህርት ጋር የሚገናኝ ሊሆን ይችላል። በኢትዮጵያ ቅድሚያ የሚሰጠው ጉዳይ ደግሞ ከስራ ፈጠራና ከክህሎት ማዳበር ጋር የተያያዘ ነው። ሰዎች በየዘርፉ ተሰጧቸውን የሚያዳብሩበትና ችሎታቸውን የሚያሳዩበት ዕድል መፍጠር ትኩረት ሊሰጠው ይገባል። ኤምባሲውም ይህንኑ ነው እያደረገ ያለው ወጣቶች እርስ በርሳቸው እንዲማማሩና እንዲረዳዱ እድል እንፈጥራለን። በኢትዮጵያ ለሁለተኛ ደረጃ ትምህርት ቤት ተማሪዎችና ከዚያ በላይ ላሉ ወጣቶች ልዩ ልዩ አገልግሎቶችን የሚሰጡ ስድስት የአሜሪካ ማዕከላት እንዳሉ የሚጠቅሱት ምክትል ኃላፊው ሁለቱ በአዲስ አበባ አራቱ ደግሞ በጅማ፣ በድሬዳዋ፣ በመቀለና በባህር ዳር እንደሚገኙ ጠቅሰዋል። ማዕከላቱ ሰዎች የሚወያዩባቸው የመሰብሰቢያ ቦታዎች ምቹ የንባብ ክፍሎችና አብያተ መጽሐፍት ያካተቱ እንደዚሁም በኮምፒውተር የተሟሉና ክህሎትን ለማዳበር የሚጠቅሙ እንደሆኑም ታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ ኢትዮጵያ። ተፈጥሮ አፍቃሪያን የተሰኘ በታዳጊ ልዕልና ኃይሉ የተመሰረተ ተቋም የአካባቢ ጥበቃን በተመለከተ የተማሪዎቹን ንቃተ ኅሊና ለማሳደግ ጥረት እያደረገ ይገኛል። ተቋሙ ግቡን ለማሳካት ከመረጣቸው መንገዶች መካከል አንዱ ከተለያዩ ትምህርት ቤቶች ጋር በቅንጅት መስራት ነው። ሰመኝሽ የቆየ በቀጣይ ዘገቧ የተቋሙን ጉዞ በአጭሩ ታስቃኝናለች። የ16 ዓመቷ ታዳጊ ልዕልና ኃይሉ ስለ ተፈጥሮና የአካባቢ እንክብካቤ ለማወቅ ፍላጎት ያደረባት ገና በህፃንነቷ እንደሆነ ትናገራለች። መጀመሪያ እኔ ከድሮ ጀምሮ በአካባቢ ያለው ኔቸር ወይም እንስሳት በጣም እወዳለሁ እና ትምህርት ቤትም የመማር ኦፖርቹኒቲ ነበረኝ፣ ስለ አካባቢ ንብረት፣ ስለተለያዩ ኢሺዎች በዚህ ዙሪያ። ልዕልና ይህ የምትወደው ተፈጥሮ በቆሻሻ ሲበከል፣ ዛፎችና አረንጓዴ ቦታዎች ከአካባቢዋ ሲጠፉና ሰዎች ኃላፊነታቸውን ሳይወጡ ሲቀሩ ከለጋ እድሜዋ ጀምሮ ይከፋት እንደነበርም ታስታውሳለች። ቤቴ ስወጣ የማየው ነገር ሁሌም ያስጨንቀኝ ነበረ። ሰው ፕላስቲክ መሬት ላይ ሲጥል፣ አካባቢያችን ንጹህ ሳይሆን ሲቀርብ እና ለአካባቢው የማይጨነቅ ሰው ሲኖር በደንብ እንዴ፣ ለምንድን ነው ሰው እንደዚህ የማይጨነቀው ብዬ ሁሌም አስብ ነበረ። እናም ከመኪና ሲጥል እናድል ነበር እንደዚህ እንደዚህ አይነፈገስ ልዕልና ሰባተኛ ክፍል ስትደርስ ለተፈጥሮ ያላትን ልዩ ፍቅር የተረዳችው እናቷ በአካባቢ ጥበቃ ዙሪያ ከሚሰራ ግሪን ኢትዮጵያ የተሰኘ ድህረ ገጽ ጋር አስተዋወቀቻት። ልዕልናም በ13 ዓመቷ እኔም በእድሜ ያሉትን ልጆች ስለ ተፈጥሮ አጠባበቅና እንክብካቤ የማውቀውን ማስተማር እና ግንዛቤ ማስጨበጥ እችላለሁ በማለት በወላጆቿ ድጋፍ የኢትዮጵያ የተፈጥሮ አፍቃሪያን የተሰኘ እንቅስቃሴ ጀመረች። እና ጓደኞች ነበረን መጀመሪያ ላይ እና ምን መስራት እንችላለን የሚለውን እንወያይ ነበረ። ከዛ በደንብ ኦርጋናይዝድ መሆን ሲጀምር ትምህርት ቤትን ፍቃድ አግኝተን ከስፖርት ቲቸር ጋር ሆነን አርትር ስኩል አክቲቪቲ በሳምንት አንዴ እናደርግ ነበረ እንደ ማለት ነው። አዎ እንደ ክላብ እና ይሄ አፍተር ስኩል አክቲቪቲ ላይ አራውንድ ላይክ 45 ሜምበርስ ነበሩ እና ተማሪዎቹ ሞር ኢንትረስትድ ሆኖ እዛው ትምህርት ቤት ውስጥ ያሉትን እፅዋትን ለማጥናት ምን እንደሆነ ለማየት አብረን እና እንውል ነበረ። ትምህርት ቤት ከሶስት ዓመት በፊት በምትማርበት ጣሊያን ትምህርት ቤት የጀመረችው እንቅስቃሴ አድጎ እስካሁን በ12 ትምህርት ቤቶች ለሚማሩ በርካታ ተማሪዎች የግንዛቤ ማስጨበጫ ትምህርቶችን ሰጥቷል። ከአንድ ወር በፊት ደግሞ ዋን ፕላኔት ኢንተርናሽናል ከተሰኘ ትምህርት ቤት ጋር በጋራ ለመስራት የመጀመሪያውን የመግባቢያ ሰነድ ተፈራርሟል። አንድ አመት በፊት ነበረ ከዋን ፕላኔት ምስል ዘላለም ጋር የተዋወቅ ነው። ከዛ አሁን በቀል ሜሞራንድ ኦፍ አንደርስታንዲንግ ተፈራረምን፣ ኤግሪመንት ሁለታችንም አብረን የምንሰራቸው የተለያዩ አይነት ፕሮጀክቶች ከመዋለ ህጻናት አንስቶ እስከ አስራ ሁለተኛ ክፍል ድረስ በማደግ ላለፉት አስራ ስምንት ዓመታት በትምህርትና በማህበረሰብ ግልጋሎት ዙሪያ በርካታ ስራዎችን የሚሰራው ዋን ፕላኔት ከወረቀት ትምህርት በዘለለ ተማሪዎች ተግባር ተኮር ትምህርቶች ላይ እንዲያተኩሩ ያደርጋል። በተለይ ደግሞ ተማሪዎች ስለ አካባቢ ጥበቃና የአየር ንብረት ለውጥ እውቀት እንዲኖራቸው እና እውቀታቸውን በተግባር እንዲያውሉ እድሉን እንደሚያመቻች የትምህርት ቤቱ መስራችና ስራ አስኪያጅ አቶ ዘላለም አማረ ይገልጻሉ። ለምሳሌ ከአምስት ዓመት በፊት የትምህርት ቤቱ ተማሪዎች ፕሮጀክት ቀርጸው ከግማሽ ሚሊዮን ብር በላይ በማሰባሰብ በሰበታ ማህበረሰብ ውስጥ በሚገኝ አንድ የገጠር ከተማ ውስጥ የጉድጓድ ውሃ ማስቆፈራቸውን የሚናገሩት አቶ ዘላለም አሁን ደግሞ ከትምህርት ቤቱ ጎን በሚገኝ በሻሌ የመጀመሪያ ደረጃ የመንግስት ትምህርት ቤት ውስጥ በአካባቢ ጥበቃ ዙሪያ ተግባራዊ ስራዎችን እየሰሩ መሆኑን ያስረዳሉ። በዚህ በኩል ስናሽናል ትምህርት የተነኛ ያለው የትምህርት ጥራት እና በዛ በኩል ደግሞ የአንድ እንግዲህ አንድ ግድግዳ ነው የሚለየን፣ ከዛ ትምህርት ቤት ጋር። ስለዚህ ለትምህርት ቤቱም ለተማሪዎቹም ጥሩ ፕሮጀክት ነው። ከዚህ ጋር በተገናኘ ደግሞ አካባቢ ያንን ትምህርት ቤት ደሞ ቅጥር ግቢውን በግሪን ደግሞ ሞዴል ለማድረግ አርአያ ለማድረግ ደግሞ ምን ማድረግ እንችላለን? ምክንያቱም አብሮ የተያያዘ ስለሆነ ማለት ነው። ስለዚህ ሆሪዞንታል ጋርደን የምንለው ስለ መሰለ አካባቢ ላይ የተለያዩ ፍሩት ለምሳሌ ደግሞ ፍራፍሬዎች ሊያበቁ የሚችሉ ዛፎችን በመትከል እፅዋቶችን በመትከል የሚበሉ ሌሎች ምግቦችን በመትከል ተማሪዎች ወደዚህ ፕሮጀክቱ ተጀምረዋል። ልዕልናም ከዋን ፕላኔት ጋር ለመስራት ጉጉቷ እንዲጨምር ያደረገው ይህ በተግባር ያየችው ለውጥ ነው። ጋቨርመንት ትምህርት ቤት እየሄዱ አብረው ማጽዳት፣ አብረው የእነሱ ኢንቫይሮመንት ሞር ክሊን እና ደስ የሚል ኢንቫይረንመንት እንዲሆን ሲያደርጉ ተማሪዎቹም ትምህርት ቤት መምጣት ከዛም ደግሞ የራሳቸውን የትምህርት ቤት አካባቢ ለመንከባከብ ሞር ኢንስፓይርድ እና ይጓጓሉ። ዋን ፕላኔት ከአንድ ወር በፊት ከልዕልና ጋር በገባው ስምምነት መሰረት በበሻሌ የጀመረውን የአካባቢ ጥበቃ ስራ ወደ ሌሎች ትምህርት ቤቶች የማስፋት በኢትዮጵያ የተፈጥሮና የአካባቢ ጥበቃ ስራዎችን የመደገፍና የማስተዋወቅ እቅድ እንዳለው አቶ ዘላለም ይገልጻሉ። አንደኛው ስርዓተ ትምህርቱ ላይ ለውጥ ማምጣት እንድንችል ኢንፎርማል የሆኑ መንገዶች አሉ። ስለዚህ ለምሳሌ ክለቦች፣ ተማሪዎች በራሳቸው ተነሳሽነት፣ ምክንያቱ በራስ ተነሳሽነት ያደረገ ሰው ሁሉ ጊዜ ውጤታማ ይሆናል። ስለዚህ እነሱ ላይ ብንሰራ የሚል ጎል አለን። ይህም ትምህርታችንም ጥረቶች እናደርጋለን። ከዛ ባሻገር ይቺን ልጅ እንግዲህ ወደኛ ስራ ስትመጣና ስትተዋወቀን አላማዋንም ስታሳውቀን ኤግዛክትሊ የዋን ፕላኔትን ቪዥን ሪያላይዝ እናደርግ የምንችለው አንዱ ቱ ደግሞ መሳሪያ ነው። ላይክ ማይንድድ ኢንስቲትዩሽንስ ወይ ደግሞ መሰል ተቋማት እንላቸዋለን። ስለዚህ መሰል ተቋም እንደመሆና መጠን እሷን ደግሞ ታዳጊ ወጣትን ካገዝን በቀላሉ አሁን የምትሰራው አስራ አንድ አስራ ሁለት መቶ ቤቶች አካባቢ ነው። ስለዚህ ለምሳሌ ያ ወደሆነ ሀምሳ መቶ ሁለት መቶ ማድረስ እንችላለን። ምክንያቱም ኔትወርኩም አለን ከትምህርት ቤቶች ጋር እንሰራለን። አቶ ዘላለም አክለው ቀጣዩ ትውልድ ተፈጥሮን ከመንከባከብና ከመጠበቅ አንጻር አቅሙን እንዲያጎለብት በትምህርት ቤቶች ውስጥ የሚሰሩ ስራዎች ተጽዕኖ እንዳላቸው ያምናሉ። ምሳሌ ከመጠቀም አኳያ ካየ ነው ዲጂታል ማድረግ ወደ ዲጂታል መሄድ፣ ምሳሌ የሚቆረጡ የዛፎችን ቁጥር መቀነስ ይችላል። ለምሳሌ እንደ አንድ ኤግዛምፕል ነው። ለምሳሌ በአስተዳደር ብታየው ኢንክሉዲንግ ጥቂት ተማሪዎቹ ጋር መፍትሄ አላመጣ ነው እንጂ በትምህርት ቤት አኳያ ስታየ፣ ምሳሌ የፕላስቲክ ቦትሎችን ለምሳሌ ጠርሙሶችን መጠቆም ማቆም ለምሳሌ የሚጠሩ ጥረቶች አድርገን ተስፋ ያየንባቸው ናቸው። ይህ ግን በጉልበት ወይ ደግሞ በጫና በህጎች የምታደርጊው አይደለም። ወደፊት ኦቢየስሊ እንግዲህ አገሪቷ ህግና ፖሊሲ በዚህ እየጠነከረ ሲመጣ አብዛኛዎቹ ነገሮች ይፈታሉ የሚል ተስፋ አለን። ግን አትሊስት ያና ወርነት ከመፍጠር አኳያ ግን እያንዳንድ ወላጅ ለምሳሌ ሁልጊዜ አሁን ቦትል ከጎኒ አለ ሲመጠጣበት ነው። የዛሬ ግን ስድስት ወርና ዓመት ብጠይቅም ግን በቀን አንድ ሁለት ሪሳይክል ቦትል ወስጄ መጠጣፍና በጣጥራሽ ውስጥ ማስቀመጥ ቴንደንሲ ነበር ዋንስ ግን በተቋም ደረጃ ግን ዳራያ መሆን አለበት ሲባል በኔን መለወጥ ጀምራል ያስባለሁ። የአየር ንብረት ለውጥ የትልቅ ሰው ብቻ ሳይሆን በሁሉም የእድሜ ክልል የሚገኙ ሰዎች ችግር ነው የምትለው ልዕልናም ተማሪዎች ከልጅነታቸው ጀምሮ ስለተፈጥሮና አካባቢ ጥበቃ መማራቸው እያደጉ ሲመጡ ትኩረት እንዲሰጡና የበኩላቸውን እንዲወጡ ያግዛል ትላለች። ተረካቢዎች ነን እንባላለን እና ከአሁኑ ማወቃችን እንዴት አካባቢያችን መንከባከብ እንዳለብን ቀርበን፣ አካባቢያችን ምን እንደሚያስፈልገው ማወቃችን ለፊውቸራችን ወይም ለነገር የምናየው ነገር እንዴት አድርገን ሶሉሽን እንሆናለን፣ እንዴት ምን አይነት መፍትሄ ነው ማምጣት አለብን የሚለውን ነገር በደንብ መገንዘብ እንችላለን። ከዛም ደግሞ ከሱ ሌላ እኛ እንደ ተማሪዎች ወይም ኔቸር ዳብ ዘ ኢትዮጵያ የሚያምነው ይሄ ትልቅ ሹ የአዶልትስ ወይም ፕሮፌሽናልስ ነው ብለን አናምንም። የሁላችንም ነው፣ የእኛም ተማሪ ነው። ለምን እኛንም ነው የሚጎዳው፣ አዶልትስንም ነው የሚጎዳው፣ ጓደኛዬንም ነው የሚጎዳው። ማንንም ለይቶ የሚጎዳ አይደለም እና እሱንም በማመን ነው። በዚህ እድሜያችን እራሱ እየሰራ ነው ያለ ነው። ልዕልና ከዋን ፕላኔት ትምህርት ቤት ጋር ለሚቀጥሉት ሁለት ዓመታት የምትሰራው ስራ አድጎ ወደ ሌሎች ትምህርት ቤቶችም እንደሚስፋፋና የጀመረችው እንቅስቃሴ ብዙ ሺህ ተማሪዎች ጋር እንደሚደርስ እምነት አላት። አቶ ዘላለም እንደሚሉትም ዋን ፕላኔት ከራሱ ትምህርት ቤት አልፎ በበሻሌ ትምህርት ቤት ውስጥ እያየ ያለው ለውጥ አድጎ የአካባቢ ጥበቃ ትምህርት በኢትዮጵያ የትምህርት ስርዓት ውስጥ እንዲካተት የሚያስችል የፖሊሲ ተጽዕኖ የመፍጠር ዓላማ አለው። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸውት ሀብታሙ ስዩም በቅንብሩ ደግሞ ንጉሱ ታምሬ ነበር። የነገሰ ይበለን። መልካም ምሽት ይሁንላችሁ።